ለእርሻ ስራዎች በሚል ከኢትዮጵያ ወደ ሱዳን ድንበር በህገወጥ መንገድ የሚሻገሩ ዜጎችን ወደ ህጋዊ ፍልሰት ለማስገባት የታለመ ውይይት መቀሌ ላይ ተካሂዷል። መድረኩ የተዘጋጀው በመቀሌ ዩኒቨርሲቲና በገዳሪፍ ዩኒቨርሲቲ ሱዳን ትብብር ሲሆን ወደ ሱዳን በህገወጥ መንገድ የሚሻገሩ ሰዎች አካላዊና ስነ ልቦናዊ ችግር እንደሚደርስባቸው ተገልጿል። የሁለቱ ሀገሮች መንግስታት የፍልሰት ህጎችን የሚያወጡበትና ፍልሰተኞችም ተጠቃሚ ሊሆኑ የሚችሉበት ግብአት ከዚህ ውይይት መድረክ ይገኛል ተብሎ ታስቧል። ሙልጌታ ዝፋ ከመቀሌ ተጨማሪ ይዟል። በየአመቱ በህገ ወጥ መንገድ የኢትዮጵያን ድንበር ተሻግረው ከትግራይና ከአማራ ክልሎች በመቶ ሺህ የሚቆጠሩ ዜጎች ወደ ሱዳን እንደሚገቡ በመድረኩ ተገልጿል። ይህን ተከትሎ እነዚህ ዜጎች በደላሎች እጅ በመውደቅ እንደሚንገላቱም ተነግሯል። ይህ ለማስቀረት የኢትዮጵያና የሱዳን መንግስታት የህግ ማዕቀፍ ለማውጣት በሚያደርጉት እንቅስቃሴ ግብአት የሚሆን የምክክር መድረክ በመቀለና ገዳሪፍ ዩኒቨርሲቲዎች ትብብር በመቀለ ከተማ ትናንትናና ዛሬ ተካሂዷል። በፌዴራል መንግስት የኢሚግሬሽን ወሳኝ ኩነት ኤጀንሲ የየብስ ኬላዎች ማስተባበሪያ ኃላፊ አቶ ግርማ የማን እንደገለጹት በዚህ የህገ ወጥ ዝውውር ዜጎች እየተጎዱ ናቸው ብለዋል። እንደ ኢሚግሬሽን እኛም ቦርደር አካባቢ እንደምንሰራ ትልቅ ጫና የፈጠረብን ነው። በተለይ ኢትዮጵያኖችን ወደ ሱዳን ሲሄዱ ለተለያዩ ህገ ወጥ ድርጊቶች የሚጋለጡበት ሁኔታ ነው ያለው። አካላቸውን በመሸጥ ጭምር ወደ አላስፈላጊ ድርጊት የሚዳረጉ ናቸው። በተለይ ከዚህ ከትግራይ ከተለያዩ ከተሞችን በሁመራ በኩል በሉግዲ አድርገው ወደ ሱዳን የሚገቡበት ሁኔታ ከጎጃምም፣ ከጎንደርም፣ ከጅማም በህጋዊ ፓስፖርት አውጥቶ እንኳ ቢሆን ልክ ሱዳን ገለባት እንደደረሱ ፓስፖርታቸውን ተቀምቶ ለአካል የሚሸጥበትን ሁኔታ ነው ያለው። የህገወጥ ዝውውሩ ለመከላከል በሚደረገው ጥረት ምሁራን ያካሄዱትን ጥናቶች ለመንግስት ለማቅረብ የሚያግዝ ነው ብለዋል። በውይይቱ ከሱዳን መንግስት ተወካዮችና ምሁራን የተሳተፉ ሲሆን ከኢትዮጵያም ከመንግስት ተወካዮች በተጨማሪም ከመቀለ፣ ባህር ዳርና ጎንደር ዩኒቨርሲቲዎች ተሳታፊ ሆኗል። በመድረኩ ጽሁፍ ካቀረቡ በመቀለ ዩኒቨርሲቲ የስነ ህዝብ ጥናት ኢንስቲትዩት ዳይሬክተር ዶክተር ክንፍ አብርሃ ባለፉት አስር አመታት ከኢትዮጵያ አንድ ነጥብ አምስት ሚሊዮን የሚሆኑ ዜጎች በህገወጥ መንገድ ከሀገር መውጣታቸውን ገልጸው ከእነዚህ ከ ሰላሳ በመቶ በላይ ከትግራይ የተሰደዱ መሆናቸውን የዩኒቨርሲቲያቸውን ያደረገው ጥናት ጠቅሰው ተናግሯል። በዚህም ከ አንድ ነጥብ አንድ ቢሊዮን ዶላር በላይ ገንዘብ ደላሎች እንደወሰዱ በጥናቱ ተገኝተዋል ብለዋል። ለጉልበት ስራ በማለት የኢትዮ ሱዳን ደንበር በህገወጥ መንገድ ተሻግረው የሚሄዱ ዜጎች በብዛት እንዳሉ የተናገሩት ዶክተር ክንፈ ይህ የሆነውም እነሱን የሚያስተናግድ ማዕቀ ማቀፍ ስለሌለ ነው ብለዋል። ከትግራይና ከአማራ ወደ ሱዳን ሄደው ሰርቶ የሚመለሱ የሲዝናል ማይግሬሽን እና እነዚህም በህጋዊ መንገድ እንሄድ ቢሉ ቢሮክራሲው የሚያሰራ አይደለም። እንደገናም እንዴት እናስተዳድረው ተብሎም ታስቦበት አያውቅም። ምን አይነት መታወቂያ አይኖራቸው በህጋዊ መንገድ ከሄዱ በኋላስ የግድ ነው ፓስፖርት እንዲኖራቸው የሚያስፈልገው ወይስ ምን የሚሉ እዛ ላይ ብዙ የተሰራበት ነገር አይደለም። ስለዚህ ዩኒቨርሲቲዎች አጥንተው በዚህ ብንሄድበት ይበልጥ ጥሩ ሊሆን ይችላል የሚል ምክረ ሀሳብ ካቀረቡ ይህንን ስደት ለኢትዮጵያም በሚጠቅም ለሱዳንም በሚጠቅም ለተሰዳጆቹ ደግሞ ይበልጥ በሚጠቅም መልኩ ማስተዳደር ይቻላል። ተመሳሳይ መድረክ በካርቱም፣ ገዳሪፍ እና ባህር ዳር ተካሂዶ እንደነበረ ተገልጿል። የገዳሪፍ ዩኒቨርሲቲ ምክትል ፕሬዚደንት ኢብራሂም አብዱልሰላም ይህ አይነት መድረክ ለሁለቱም ሀገራት ትልቅ ድርሻ አለው ብለዋል። የወርክሾፕ ናው ኢስ ኮንሰንትሬትን ኦን ይህ ውይይት ትኩረት ያደረገው ለእርሻ ስራዎች ከትግራይ እና አማራ ክልሎች ወደ ሱዳን በተለይ ወደ ገዳሪፍ የሚሰደዱ ወገኖች አሉ። ይህ ሂደት ህጋዊ ለማድረግ የሚቻልበት ሁኔታ ነው እየተወያየን ያለ ነው። እነዚህ ወገኖች በኢኮኖሚ ጤናና ሰብአዊ መብትም ተጠቃሚ የሚሆንበት ሁኔታዎች ነው እየተወያየን የምንገኘው። በዚህም እኛ ዩኒቨርሲቲዎች ለሁለቱም ሀገራት መንግስታት በዚህ ጉዳይ ላይ እንዲሰሩ የማመቻቸት ስራ ነው እየሰራን ያለ ነው ነው ያሉት። ለአሜሪካ ድምጽ ሙልጌታ አጽብሀ ማለም